አሳሳቢነቱ የመጨመሩን ያህል አገሮች ቀደም ብለው ዶክተር ሊያ በኢትዮጵያን በኩል ያለው እንደገለጹልን ዝግጅቱ እየተጠናከረ የሄደውን ያህል ገና ከፍታውን በመጨመር ላይ ያለ ህመም እንደመሆኑ አነጋጋሪ ጉዳዮች እየተሰሙ ነው። የኢትዮጵያ አየር መንገድ በረራውን አላቆምም አለ የሚል አይነት ርዕስ የያዘ መግለጫ በቻይና ዓለም አቀፍ ቴሌቪዥን ኔትወርክ ወጥቷል። የኢትዮጵያ አየር መንገድ ሊቀመንበርና ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያምም የዓለም ጤና ድርጅትን መመሪያ እየተከተልን ነው፣ የሚያስቆመን ምክንያት የለም የሚል ማስተያየት ሰጥተዋል። ይሁንና በብዙ አገሮች ግን በረራዎች የቆሙ መሆናቸው ይታወቃልና እንዴት ነው ይህንን ማስረገጥ የሚቻለው? ዶክተር ሊያ እርስዎ ጀምሩና ወደ ዶክተር ዳውድ እመለሳለሁ። እሺ፣ አመሰግናለሁ በእርግጥ መግለጫውን ስላሰማው እሱ ላይ ኮሜንት ማድረግ ባልችልም በአጠቃላይ ይሄ በሽታ ሁኔታ እየጨመረ መሄዱ እና በየሀገሩ ያለው ሁኔታ ለሁሉም አሳሳቢ ነው። የበሽታውም ሁኔታ አለመታወቅ እና የተለያዩ ሀገሮች ደግሞ ያንን የመቋቋም አቅም ጠንካራ አለመሆን ለእኛ አይነት ሀገሮችም ለሁላችንም አሳሳቢ ጉዳይ ነው። እንዴት ነው የምንከላከለው? እንግዲህ በዋነኛነት አለም አቀፍ ኢመርጀንሲ ተብሎ ሲታወጅ አገሮች በአንድነት ጠንካራ በሆነ ትብብር ሰርተው መከላከል እንዲችሉ እና ማስቆም እንዲችሉ፣ ከዛም ደግሞ እንደ አለም አቀፍ ያስፈላጊ የሆነው ጥናቶች በአስቸኳይ እየተደረጉ ይህን በሽታ ማስቆም ወይም ክትባት ማግኘት የሚቻልበት መንገድ ላይ ነው እንግዲህ ብዙ ሀገሮች እየሰሩ ያሉ። ነገር ግን ያው ማስፋፋቱን ለመቀነስ ራሷ ቻይና የወሰደችው እርምጃ ራሱ እንግዲህ ትልቅ ነው። ይህ በሽታ በተለይ በዋነኛነት በትልቅ ቁጥር እየተከሰተ ያለበትን ቦታዎች ሎክዳውን መደረጉ መግቢያ፣ መውጫዎች፣ ከተሞች መዘጋታቸው፣ የትራንስፖርት አገልግሎት መቋረጡ ነው እያሉ ያሉት መዘጋቱ፣ ያንን አሳሳቢነቱን ራሱ ቻይና አንድ ሀገር የወሰደችው እርምጃ ብዙ ነገሩን ለመከላከል አግዟል። አሁን እኛም ኢትዮጵያ እንግዲህ ይሄ መብረር ያለመብረር የሚለው ውሳኔ እንደዚህ ሁላችን የሚያሳስብ እና እየተነጋገርንበት ያለ እንግዲህ፣ ውሳኔውም ሲወሰን በተለያየ ደረጃ በመንግስት ደረጃ የሚወሰን ቢሆንም በሁሉም ደረጃ ዲስከሽኑ እና በኤክስፐርቶችም እየታየ ያለ ነገር ቢሆንም የምንበርባቸው ከተሞች ሲታዩ አራቱ ከተሞች የምንበርባቸው በከፍተኛ ሁኔታ የተጠቁ ከሚባሉት ጋር በጣም ዝቅተኛ ቁጥር ያላቸው ቢሆንም፣ ያ እንግዲህ ሪስኩን አያጠፋው ውሃን ከተባለው ከተማም ጋር ያላቸው ርቀትም ሲታይ ብዙዎቹ ከስምንት መቶ ስ አንድ ሺህ ከዛም በላይ ኪሎ ሜትር ርቀት ያሉ ናቸው። እነዚ ኢትዮጵያ አየር መንገድ እየበረረባቸው ያሉ ነገር ግን ይሄ በየእለቱ እየታየ እንግዲህ ምንድን ነው መሆን ያለበት የሚለው ስከሽን ላይ ያለለ እስከ ሀያር ለብል ድረስና እንግዲህ በቀጣይ ምን ይሆናል የሚለውን ነገር አሁን ላይ መመለስ ባልችልም፣ ሁላችን የሚያሳስብ ነገር ግን ውሳኔውም ቀላል የሆነ አይደለም። መልካም፣ በዜና ዘገባዎቹ የወጡትን ጭብጦች ገፋ አድርገን መልከት እናድርግ። የኢትዮጵያ አየር መንገድ ሊቀመንበርና ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያም ቀደም ብዬ የጠቀስኩት ዜና ዘገባ ላይ የተናገሩትን በአጭሩ እንከታተልና ወደ ውይይታችን እንመለሳለን። Global health emergency means precaution has to be taken, the right measures have to be taken to screen passengers, to prevent any transmission of this virus. So WHO has given all airlines in all countries what they are supposed to do. So we are exactly following WHO procedures, but WHO has not said or has <laughs> not. <been banned. laughs> መንገደኞችን በመመርመር የቫይረሱን ከአንድ ሰው ወደ ሌላ ሰው የመተላለፍ ዕድል ማስቀረት ነው ጥረታችን። የዓለም የጤና ድርጅት ለሀገሮችና አየር መንገዶች ያወጣውን መመሪያ በትክክል በተቀመጠው ደንብ መሠረት ተግባራዊ እያደረግን ነው። ይሁን እንጂ የዓለም የጤና ድርጅት ያስተላለፈው የጉዞ እገዳ መመሪያ ስለሌለ ወደ ቻይና የምናደርገውን በረራ ለማቆም ምክንያት የለንም። የኢትዮጵያ አየር መንገድ ሊቀመንበርና ዋና ስራ አስኪያጅ አቶ ተወልደ ገብረማርያም፣ የሰጡትን አስተያየት ነበር የተከታተላችሁት። ዶክተር ዳውድ ከርሶል ጀመረ አገሮች በረራዎችን ሲያቆሙ የሚመጣውን ጣጣ አስበው ይመስላል። በኢትዮጵያ አቅም፣ ኢትዮጵያ ባለችበት ሁኔታ ምንም እንኳን የጠነከረ የንግድም ሌሎች ግንኙነቶችም ያላት አገር ብትሆን ከቻይና ጋር ነገር ግን አሁን ይህንን ተንተርሶ በወጣ ወደ ቦትስዋና እንዳይገባ የኢትዮጵያ አየር መንገድ የሚል ዘመቻ ሁሉ በማህበራዊ መገናኛ ላይ ተጀምረዋል። ጉዳት አያመጣም ወይስ የቱን ያህልስ መተማመን ይቻላል? ዓለም አቀፍ የጤና አደጋ ነው ብሎ የዓለም ጤና ድርጅት ካወጀ በኋላ ኢትዮጵያ በቂ ምክንያት የላትም ወይ በረራ ለማቆም ቅድም ዶክተር ሊያ ሙሉ በሙሉ ሪስኩን ወይም አደጋውን ማጥፋት አይደለም ብለዋል። ለምን ያ እድል ይወሰዳል? አመሰግናለሁ። አሉላ መቼስ ይህ ጥያቄ ቀላል ጥያቄ አይደለም፣ እንዳልከው አንተ በደንብ አድርገህ የምትገልጸዋል፣ ሊያም በደንብ ገልጸዋለች። ግን የኢትዮጵያ ጤና ጥበቃ ሚኒስቴር ትልቅ ኃላፊነት አለበት። ጤና ባለሙያዎች ድምፅ ስለሆነ ከመንግስትም፣ ከኢትዮጵያ አየር መንገድ ጋርም እየተነጋገረ ያለውን ነባራዊ ሁኔታ እና ሳይንስ በአሁኑ ሰዓት የት ነው ያለው የሚለውን ነገር እና ደግሞ የእኛን አቅም በሚመጥን መንገድ ምክር መስጠት አስፈላጊ ነው። በአጠቃላይ ግን ስታየው እንደዚህ አይነት ነገሮች ሲመጡ ህብረተሰቡም ራሱ የድንጋጤ መንፈስ አለ። ከህመሙ እና ከችግሩ በላይ ሊሄድ የሚችል እሱንም፣ መቀነስ መቻል የጤና ጥበቃ ሚኒስቴር ኃላፊነት ይመስለኛል። ጥያቄው ምንድን ነው? አላማው ምንድን ነው? ምን ልናደርግ ነው የፈለግ ነው? አየር ማቆም ይባላል፣ ሰው እንዳይገባ መከልከል ይባላል። አላማው ምንድን ነው? አላማው ቤዚካሊ፣ ህመሙ ወደ አገር ገብቶ ስር እንዳይሰድ ለማድረግ ነው። አሁን ይህንን እየተከታተሉ የህመሙን ሁኔታ አይተው መግለጫ እያወጡ ያሉ ድርጅቶች ሁሉም አንድ አይነት ንግግር አይደለም እየተናገሩ ያሉት። ለምሳሌ የአሜሪካ መንግስት ኮምፕሊትሊ አቋርጧል ከቻይና የሚመጡ ፍላይቶች ፍላይቶች እንኳ በሙሉ ለሙሉ አላቋረጠም፣ ግን ባን አድርጓል ሰዎች እንዳይመጡ የተባበሩት መንግስታት ጤና ክፍል ደግሞ እንደዛ መሆን የለበትም፣ ኬዝ በኬዝ መሆን ያለበት፣ ይሄ የህብረተሰቡን ጭንቀት ነው እየጨመረ ያለው እያለ ነው። እንደ ኢትዮጵያ ያሉ አገሮች የአለም የጤና ድርጅትን ስለሚከታተሉ እሱን መከተል አስፈላጊ ነው። ግን አንዳንድ ነጥቦች ልንገርህ፣ በጣም አስፈላጊ የሆኑ ይህንን ውሳኔ ለመወሰን ውሃን የምትባለው ኤፒሴንተር የተባለችው ከተማ አሁን አስራ አንድ ሚሊዮን ነዋሪ ነው የነበራት በቻይና ኤስቲሜት እራሱ አለም የጤና ድርጅት ያወጣው ኳራንቲን ውስጥ ስትገባ ወደ አምስት ሚሊዮን ሰው ኦልሬዲ ተበትኗል። በጣም ብዙ ፌክድ የሆነ ሰው እየተንቀሳቀሰ ነው ማለት ነው። ቻይና ብቻ መዝጋትህ እንዴት አድርጎ ነው የሚያቆመው? ታይዋን የሆነውን ቪየትናም የሄደውን የሚለውንም አንድ ማሰብ ያስፈልጋል። በሌላ በኩል ደግሞ ይሄ ህመም አሁን ወደ ላይ ነው እየወጣ ያለው ገና እና የመጨረሻ ላይ ወጥቶ መቀነስ መክሰም የሚጀምርበት ጊዜ ከሶስት እስከ አራት ወር ሊፈጅ ይችላል እየተባለ ነው። አሁን የምንወስዳቸው ውሳኔዎች ይህን ግንዛቤ ላይ ያስገቡ መሆን አለባቸው። አራት ወር ሶስት ወር ያህል ጊዜ የሚቆይ ከሆነ ይሄ ህመም የትኛው ነው ትክክለኛው የህብረተሰባችንንም ጤንነት የሚጠብቅ ምንድን ነው የማያደርግ። ከእንግሊዝ አገር የወጣ አንድ ዳታ ምንድን ነው ያሳዩት? እነሱ ከሰባ አምስት ከመቶ በላይ ተጓዦች ሲገቡ ኤርፖርት ላይ ምልክት የለባቸውም። ከገቡ በኋላ ነው ምልክት የሚያሳዩት እና ይሄ ደግሞ በጣም ኤርፖርት ላይ መጠናከር አለብኝ ብለን እየተናገርን ያለነውን ያዳክመዋል ማለት ነው። ምክንያቱም አንዴ ከገቡ ከዛ በኋላ ያለው ችግር ነው እና በአጠቃላይ መቼስ መዝጋት የመሰለ ነገር የለም ፍላይት እንዳይመጣ መከልከል ከዛ በኋላ ኃላፊነቱ ይሄን አይደለም ማለት ይቻላል ግን ኃላፊነት ቦታ ላይ ሆነህ ደግሞ ስታየ ትክክለኛው ውሳኔ ነው ማለት መጠየቅ ያስፈልጋል። ግን አንድ ነገር መናገር የምፈልገው ስለ ኢትዮጵያ ምንድን ነው አንድ እድል ነው ያለን እኛ። ኢትዮጵያ እውነት ለመናገር ምክንያቱ እንዳይገባ መከላከል ካልቻልን፣ አንድ ኢትዮጵያ ውስጥ ይሄ ህመም ከገባ የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ ባለሙያ እንኳ ብዙ አስቸጋሪ አይደለም። ምክንያቱ ቀላል ነው መከባከብ እንደምትችል በሽተኞቹን ግን የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ አይዞሌት የማድረግ ኳራንቲን የማድረግ ለይቶ ኢብን የጭንብል በተፈለገው ብዛት የማስገባት እቃዎችን ተጠቅሞ የመጣል ያ ሁሉ ነገር የተሟላ ስላልሆነ አገራችን እና ሲብስ ደግሞ ቬንትሌተር የሚያስፈልጋቸው በሽተኞች አሉ። የቬንትሌተር አቅማችንን በጣም የተወሰነ ስለሆነ ተገባ በኋላ እንሰራለን የሚለው ነገር እዚህ ላይ ብዙ የሚያስኬድ አይደለም። አቅማችን በሙሉ ወይ መቀነስ ፍላይቱን ወይ ማቆም ፍላይቱን ወይ ደግሞ ህመሙ እንዳይገባ ኤርፖርት ላይ የሚደረግ እንቅስቃሴ ላይ ነው መሰራት ያለበት ብዬ ነው ማመን። መልካም። የአሳሳቢነቱን ክብደት ያህል በባለሙያዎች መካከል፣ በድርጅቶች መካከል፣ በመንግስታት መካከል መነጋገሩ አከራካሪ ሀሳቦች እንደሚኖሩ እንረዳለሁ። ዶክተር ሊያ እስኪ ዶክተር ዳውድ ካቀረቡት ሀሳብ ይለጥቁ። የጤና አገልግሎት መዋቅሩ ያን ያህል ፈተና የመሸከም አቅም በሌለበት ሀገር ብዙ የሚያከራክር አይመስለኝም። እንዲህ ያለ መጠነ ሰፊ ፈተና ሊደቅን የሚችል ወረርሽኝ ሲከሰት የተዳከመ ሁኔታ ይፈጠራልና፣ በሁለቱም በኩል ጉዳት አለ። ግን የትኛው የከፋ ይሆናል የሚለውን በፍጥነትና በጊዜ እርምጃውን ከመውሰድም አንጻር የእርሶ መስሪያ ቤት የጤና ጥበቃ ውሳኔ ብቻ እንዳልሆነ እንረዳለሁ። ነገር ግን አሁን ካላችሁበት ሁኔታ አንጻር ቀደም ብሎ በዶክተር ዳውድ የተነሱትንም ጭብጦች መርምረው ምን አስተያየት አለዎት? እንግዲህ እስካሁን ድረስ በየትም ሀገር የተገኙት ታካሚዎችም ያው ከቻይና ጋር በተያያዘ የመጡ ቢሆንም አሁን በሽታው በየሀገሩ መበተኑ አንዱ ሌላው አስቸጋሪ የሚያደርገው ነገር ነው። ነገር ግን በረራዎችን የምናቆም ስንል ደግሞ ውሳኔው ቀላል አይሆንም። የሚያልፉት አንደኛ የኢትዮጵያ አየር መንገድ በረራ ቢያቆምም ሌሎች አየር መንገዶች ሁሉ መምጣት እንዲያቆሙ ካላደረገ በስተቀር ከተለያየ ሀገር በሌሎች አየር መንገዶች የሚመጡ ከቻይናም ትራንዚት አርጎ በሌሎች ባላቆሙ አየር መንገዶች የሚመጡ መንገደኞች ሊኖሩ ይችላሉ። በተጨማሪም ራሱ ኢትዮጵያ አየር መንገድ ሌላ ኤስያ ውስጥ የሚሄድባቸው በረራዎችን ተጠቅመውም ደግሞ ሊመጡ የሚችሉ መንገደኞች ይኖራል። ያንን ትራክ ማድረግ ያው ሳናቀው የሚገባ ደግሞ ይኖራል ማለት ነው። እነዛም ሁሉ እንዴት አድርጎ ባን ያደርጋል ይቻላል ወይ የሚለው እንግዲህ እነዚህም ሁሉ ታሳቢ አድርጎ ነው እነዚህ ውሳኔ ሲወሰኑ ነገር ግን በተወሰነ መልኩ የሚሰሩ ስራዎች ደግሞ ሪስኩን ይቀንሱታል ወይ? ሙሉ ለሙሉ አያጠፉትም፣ ግን ሪስኩን የሚቀንሱ አንዳንድ ስራዎች ሊሰሩ ግን ይችላሉ ብዬ እኔ የማስባለው። ነገር ግን ይሄ ውሳኔ አሁንም እንዳልኩት በማድረጋችን ሙሉ ለሙሉ እናጠፈዋለን አይደለም። ትልቅ የመከላከል ስራ እና አቅምን የማጎልበት ስራ በዚች መሀል መስራት ያስፈልጋል። በተለይ ደግሞ አሁን እንግዲህ የሚቻለውን ያህል ከተለያዩ አጋሮች ጋር ሆኖ ዝግጅቶች በየቀኑ እየተጠናከሩ ይገኛሉ እንደ ሀገር ያ በቂ ነው ወይ? በቂ እንዳልሆነ ሁላችንም እናውቃለን። በጥቂት ጊዜ ውስጥ አንደኛውም ተስፋ የምናደርገው ይሄ ቫይረስ ከሌሎችም ቫይረሶች በተሻለ መልኩ ከዚህ በፊትም የተጠኑና የተወሰነ እውቀት ያለበት ነው ዝርያው ይሄ ራሱ ባይታወቅም የተወሰኑ ግኝቶችም አሁን እየሰሩት በአለም አቀፍ ደረጃ ርብርብ እየተካሄደ ነው፣ ክትባትን ምንም ለማግኘት። ቅድም ዶክተር ገልጸው እንደነበረው የወረርሽኙ ሳይክሉ ከሚያልፍ ድረስ ግን ምን ማረግ አለብን የሚለውን በየዕለቱ እየፈተሹ እርምጃዎችን መውሰድ ያስፈልጋል። በየዕለቱ ግን ያው እኛም በምንችለው አቅም ያለውን መከላከል ሁኔታ ለማጠናከር ከመጣም ደግሞ ምላሽ ለመስጠት የሚያስችልን አቅም በየዕለቱ ለማጠናከር ከብዙ አጋሮችንና ሀገሮችን ጋር እየሰራ ነው። መልካም አመሰግናለሁ። ዶክተር ሊያ የውሳኔው ክብደት እና ውስብስብነት ግልጽ ነው። ምናልባትም በኢደር የምናቆየው ጥያቄ ልወርውርና የዛሬውን ውይይታችንን ልቋጭ። ቀደም ብሎ በቀረቡት ውይይት ሀሳቦች አንዳንድ መከራከሪያዎች ይነሳሉ። የኢትዮጵያ አየር መንገድ የቀጥታ በረራውን ቢያቆምም ወደ ሌሎች አገሮች የሚያደርጋቸው በረራዎች መኖራቸው፣ በተጨማሪም ከሌሎች አካባቢዎች በሌሎች አየር መንገዶች ወደ ኢትዮጵያ የሚገቡ በረራዎችም ለአደጋ የመጋለጡን እድል ጨርሶ እንደማያጠፋው ጠቅሰዋል። ነገር ግን ይህ በኢትዮጵያ በራሷ ቁጥጥር ስር ያለው የገዛ አየር መንገዷን በረራ የማቆም ውሳኔ ዋናውን በር ለመዝጋት የመቻል እድል ለምን ይከለክላል? የሚል ጥያቄ ይነሳል። እነኚህንና ሌሎች መሰል ጥያቄዎችን እንዲሁም በቅርቡ የሚወሰዱ እርምጃዎች ካሉ እነሱን ጨምሮ መልሼ ያገኛችኋለሁ። ለአሁኑ ግን እንግዶቼ ዶክተር ሊያ ታደሰ፣ ዶክተር ዳውድ ሰይድ ሲራጅ ለጊዜያቸው አመሰግናለሁ። ጊዜ ስትልኝ አመሰግናለሁ። አመሰግናለሁ። ታንክ ዩ አሉላ።